ሳይንስና ቴክኖሎጂ በኢትዮጵያ ከመስከረም 2017 ዓ ም ጀምሮ በአፋር ኦሮሚያና አማራ ክልል አዋሳኝ አካባቢዎች በተለያዩ ጊዜያት ርዕደ መሬቶች መከሰታቸውን ቀጥለዋል። ባለፈው ታኅሳስ 21 ቀን 2017 ዓ ም በአዋሽ ተፋሰስ አካባቢ ንዝረቱ እስከ ዋና ከተማዋ አዲስ አበባ የዘለቀ እንዲሁም በሬክተር ስኪል አምስት ነጥብ ስምንት የተመዘገበ ርደ መሬት ተከስቷል። ክስተቱ በአካባቢው የመሬት መሰንጠቅ ያስከተለ ሲሆን ዶፈን የተባለው ተራራም ድንጋይ የቀላቀለ ጋዝ ሲተፋና በበርካታ ስፍራዎች ፍልሖ ሲፈልቅ ማየታቸውን የአካባቢው ነዋሪዎች በስጋት ገልጸዋል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ትምህርት ክፍል ኃላፊ እንዲሁም የርደ መሬት መምህርና ተመራማሪ የሆኑት ፕሮፌሰር አታላያየል እንደሚሉት ርዕደ መሬቱ ከመካከለኛ ያለፈ ቢሆንም እስካሁን በክስተቱ የሰው ህይወት አልጠፋም። ነገር ግን ርዕደ መሬቱ በተከሰተባቸው አካባቢዎች በንብረት ላይ ጉዳት ደርሷል። በመተሃራ አሻርባ እንደዚህ የመብራት ፖሎች ወድቀዋል፣ አንዳንድ ጉዳቶች ደርሰዋል። በኢኮኖሚ ጥፋት ደረጃ ይቀመር ከተባለ እንደገና ቤቶችም ያው የግለሰብ ቤቶች፣ ፋብሪካውን ጉዳት፣ እንደዚህ እንደዚህ አይነት መንገዶች እንግዲህ በገንዘብ ጥፋቴን ሁሉም እንደምረው ከተባለ ቀላል የሚባል ጥፋት አይደለም። ሳቡሬ ከተማ ቤተክርስቲያንም ፈርሰዋል፣ ለምሳሌ ቤቶች ፈርሰዋል። ህብረተሰቡ እንደገና የቀን ከቀን ህይወቱን የሚያውቅ ማለት ነው ስራቸውን የሚረብሽ ወታደሮች ደግሞ ቤተሰቦቻቸውን ይዘው ከቦታ ቦታ እንዲንቀሳቀሱ ቀያቸው እንዲልቁ እንደዚህም ያራቅ ማለት ቀላል የሚባል አይደለም። ግን ጥፋቱ መጠነኛ ከሌላ ሀገር አንጻር ሲታይ ሊባል ይችላል እና ከዚህ ተምረንበት የምናልፍ እንዲሆን ማለት ነው፣ ሌላ የባሰ ቢመጣ ዝግጁነት እንዲኖር። ይህንን ተከትሎ መንግስት፣ ርዕደ መሬቱ በተከሰተባቸው አካባቢዎች የሚኖሩ ሰማኒያ ሺ ዜጎችን ቅድሚያ የሚሰጣቸውን በመለየት ወደ ሌላ ቦታ እንዲሰፍሩ ለማድረግ እየጣረ መሆኑንም አመልክቷል። ባለሙያዎቹ እንደሚገልጹት ርዕደ መሬት ከተከሰተ በኋላ ድህረ ርዕደ መሬት ወይም አፍተር ሾክ ይከሰታል። ክስተቱ በሬክተር ስኬል ሲለካ ከዋናው ያነሰ ቢሆንም ቀድሞውኑ በዋናው ርዕደ መሬት የተመቱና ጉዳት የደረሰባቸውን መሰረተ ልማቶች በቀላሉ ሊያወድም ስለሚችል የበለጠ ጉዳት ሊያደርስ ይችላል። ከዚህ አንጻር በተደጋጋሚ ንዝረት ያጋጠማቸው መሰረተ ልማቶች ሊፈርሱ የሚችሉበት እድል ከፍተኛ መሆኑን ባለሙያዎች ይገልጻሉ። መረጃዎች እንደሚያሳዩትም ይህ ድህረ ርደ መሬት ለሳምንታት ለወራት፣ ወይም ለዓመታት ሊቀጥል ይችላል። የሰሞኑ ርደ መሬት በመጠኑ ረግቧል የሚሉት ፕሮፌሰር አታላይም ከዚህ አንጻር መዘናጋት እንደማያስፈልግ ይገልጻሉ። መስከረም ላይ ነው የጀመረው ነገር እና ከዚያ እስከ ጥቅምት ድረስ ቀጠለና ቆመ። ሙሉ በሙሉ አልቆመም፣ ትንንሽ ምልክቶች ያሳይ ነበር። ከዚያ ታህሳስ አስር ገደማ እንደገና ከኩለሌሊት በኋላ ጀመረ። ከዚያ እየቀጠለ እየቀጠለ መጣና አሁን በፈረንጆቹ አቆጣጠር ጃንዋሪ ውስጥ ስንገባ ላለፉት አምስት ስድስት ቀናት የተፈጠረው እንቅስቃሴ ነው። በጣም ብዙ የሚባሉ ከአምስት በሬክተር ስኬል መጠን በላይ የሆኑ በጣም ብዛት ያላቸው የመሬት መንቀጥቀጦች የተፈጠሩ በዚች በጃንዋሪ ወር ውስጥ ነው በፈረንጆቹ ማለት ነው። እና ትናንትና ዛሬ እንዲህ ስናይ ደግሞ ትንሽ የመርገብ ነገር እናያለን። ያለ ለድሮ አይደለም። አሁን ለምሳሌ ዛሬ ሌሊት ከስምንት ሰዓት አካባቢ ነው መሰለኛ እንደ አራት ነጥብ ስምንት ነው የተመዘገበው። ሌላ ብዙ የጎላ የሚባሉ ብዙ እንቅስቃሴ የለም። ትናንትም እንደዚህ ረገብ የማለት ነገር ታይቶበት ነው የዋለው። እና እንግዲህ ተስፋ የሚሰጥ ይመስላል በአንድ በኩል ማለት ምናልባትም እንደዚህን ቀጥሎ ሊቀዘቅዝ ይችላል። ወይም ደግሞ ባለፈውም እንዳየ ነው ደግሞ ጸጥ ረገብ ብሎ እንደገና የተጠናክሮ የሚመጣ ይችል ይሆናል። ስለዚህ ያኛው ተጠናክሮ ሊመጣ ቢችል ብለን አንዘናጋ መጠበቁ ነው መልካም የሚሆነው። መረጃዎች እንደሚያሳዩት ዘመናዊ የሳይንስ ምርምሮች ከመስፋፋታቸው በፊት በጥንት ዘመን ርዕደ መሬት ተፈጥሯዊ ክስተት ሳይሆን በተለያዩ እምነቶችና ባህሎች የእግዚአብሔር ቁጣ ምልክቶችና ለሰው ልጆች ኃጢአት ቅጣት ተደርጎ ይቆጠር ነበር። የሥነ ምድር ተመራማሪዎች እንደሚገልጹት ግን ርዕደ መሬት በውስጣዊ የምድር እንቅስቃሴ የሚፈጠር ተፈጥሯዊ ክስተት ነው። የምንኖርባት ምድር ሶስት የተደራረቡ አካላት ያሏት ሲሆን የውስጠኛው ክፍል ወይም በእንግሊዝኛው አጠራር ኮር፣ የመካከለኛው ክፍል ማንትል፣ እንዲሁም የላይኛው ክፍል ክረስት በመባል ይጠራሉ። የምድር የላይኛው ክፍል ጠንካራና ከ50 እስከ 70 ኪሎ ሜትር ውፍረት ያለው ሲሆን ቀጫጭን ቅርፊቶችም አሉት። ይህ የምድር ቅርፊት ፕሌትስ በሚባሉ ብዙ ቁርጥራጮች የተከፋፈለ ነው። እነዚህ የምድር ቅርፌቶች የተደራረቡና ሁልጊዜ በእንቅስቃሴ ላይ ያሉ ናቸው። እንቅስቃሴው ብዙውን ጊዜ ያለምንም ችግር የሚካሄድ ቢሆንም አንዳንድ ጊዜ ግን እርስ በርስ የሚተሻሹበትና የሚጋጩበት ጊዜ አለ። ይህ ድንገተኛ ግጭት የሚፈጥረው ንዝረትና ሞገድም ምድርን በመሰንጠቅ ርዕደ መሬት እንዲፈጠር ያደርጋል። ይህ የመሬት ውስጣዊ እንቅስቃሴ ደግሞ በታላቁ የሰምጥ ሸለቆ በተደጋጋሚ የሚታይ ክስተት ነው። የሰምጥ ሸለቆ ከሚያልፍባቸው ሀገራት አንዷ የሆነችው ኢትዮጵያም ለዚሁ ተፈጥሯዊ ክስተት ተጋላጭ ሀገር ነች። ያም ሆኖ ፕሮፌሰሩ እንደሚሉት በኢትዮጵያ ይህ ግንዛቤ የለም። የግንዛቤ ችግር አለ እውነት ለመናገር የትኛውም የመንግስትም ሆነ የህብረተሰቡ የማለት የውሳኔ ሰጪ አካላት፣ የመንግስት አካላት፣ ባለጸጎች፣ ኢንቨስተሮች፣ ምን ሀገራችን ውስጥ ያለው ግንዛቤ በጣም የሳሳ ነው እና እንዲህ አልፎ አልፎ ድሮ ይከሰቱ በነበሩ አንዳንድ በሚዲያ ወጥተን እንደዚህ ማብራሪያ ገለጻ ስናደርግ ወይም በዜና ስንናገር እንደውም አንዳንዶች መዋርከኞች እያሉ ይሉን ነበር ማለት እንደውም እንደማይሆን ጠኞች ሆነው ግን አሁን ይሄ የተከሰተው ክስተት መጥፎ ብዥታ ወይም አሻራ ትቶ ቢያልፍም አሁን ከዚህ በኋላ ይህንን እንደውም እንደ ጥሩ አጋጣሚ በመጠቀም በተግባር በብዙ ከተሞቻችን ወይም በጠቅላላ ኢትዮጵያ እንደ ሀገር ብዙ ከተሞቻችንም በስምጥ ሸለቆ ውስጥ ወይም ደግሞ በስምጥ ሸለቆ ዙሪያ እንደመገኘታቸው የማንቂያ ደወል ሆኖ አንደኛ ግንዛቤ በህብረተሰባችን ዘንድ እንዲያገኝ ማድረግ ይህ እንደተፈጠራል በትምህርት ቤት ከሪኩለም ተማሪዎች እንዲማሩት ማድረግ መጪው ትውልድ ይህምን ሀቅና እውነት እንዲያውቅ ማድረግ። እንደገና አሁን ያለው የዛ ደግሞ ኢትዮጵያዊ በየትኛውም የእድሜ ክልል ያለ በሚዲያ እንደዚህ አይነት ነገር ኢትዮጵያ ለመሬት መንቀጥቀጥ ተጋላጭ የሆነች ሀገር መሆኗ፣ ምክንያቱም የምስራቅ አፍሪካ ስምጥ ሸለቆ በዓለም አክቲቭ ከሚባሉት እና በጣም ብዙ ለምርምር የሚስብ አክቲቭ ኮንቲኔንታል ሪፍት የሚባል ነው። ይሄ ኢትዮጵያን አቋርጦ የሚሄድ መሆኑና በተለያየ ጊዜ መሬት መንቀጥቀጥ እንዲፈጠር የሚያደርግ መሆኑን ግንዛቤ መውሰድ ያስፈልጋል ማለት ነው። ፕሮፌሰር አታላይ እንደሚገልጹት ስለ አደጋው ግንዛቤ ከመፍጠር ባሻገር አደጋን መቋቋም የሚችሉ ደረጃቸውን የጠበቁ የህንፃና የመሰረተ ልማት ግንባታዎችን ማካሄድም ሌላው ሊተኮርበት የሚገባ ጉዳይ ነው። ከዚያም ደግሞ ድሮ እስካሁን በተከሰቱት ዳታ ተቀምሮ ማለት የሁሉ መረጃ ሰብስቦ ሌሎችም ሀገሮች እንደሚደረገው የትኛው የትኛው አካባቢ ነው በጣም የባሰ የከፋ የመሬት መንቀጥቀጥ ሊያስከትል የሚችለው በመሰረተ ልማት ላይ ምድመት ሊያደርስ የሚችለው የትኛው የትኛው አካባቢ ነው ተብሎ በአብዛኛው በስምጥ ሸለቆ ውስጥ እና አካባቢ ያሉ በተለይ የምህንድስናው ኢንዱስትሪ ሊጠቀምባቸው የሚገባ ማለት የግንባታ ደረጃ ክለሳ እንዲደረግ የሚረግ ማለት ነው። ያ እየተደረገ ግን እየተከታተሉ ማንኛውን መሰረተ ልማት በሚሰራበት ጊዜ እንደ ህንፃ ግንባታዎች፣ ግድቦች፣ መንገድ ነገዶች እና ድልዮች እንደዚህ ሲሰሩ በዘፈቀደ ሳይሆን የግንባታ ደረጃውን የጠበቀ ሆኖ እንዲሰራ ትምህርት የሚሰጥ ይሆናል ማለት ነው። ለመሆኑ ታላቁ የህዳሴ ግድብ ለዚህ አደጋ ምን ያህል ተጋላጭ ነው? የህዳሴ ግድብ የተሰራበት ቦታ እንደ ዋጋን እንክባቲ ህዳሴ ግድብ አሁን ያለበት ቦታ ላይ ግድብ ካልተሰራ የትኛውም ዓለም ላይ ግድብ ሊሰራ አይችልም ማለት ነው። ምክንያቱም በጣም አክቲቭ ከምንለው ስምጥ ሸለቆ ከበወፍ በረር ከአምስት መቶ ስድስት መቶ እንደዚህ ሰባት መቶ ኪሎ ሜትር አሁን በተለይ ተምታል ካለበት ምናልባት ወደ ሰባት መቶ ኪሎ ሜትር አካባቢ የሚድቅ ይመስለኛል እና የዚህ የስምጥ ሸለቆ ተጽዕኖ በህዳሴ ግድቡ ላይ የሚያደርሰው ተጽዕኖ በጣም በጣም በጣም ምግብ አማይባል ነው ማለት የስምጥ ሸለቆ ተጽዕኖ በህዳሴው ግድብ ላይ ዜሮ ነው ቢባል ምንም ማጋነን አይሆንም። የስነ ምድር ተመራማሪዎች እንደሚገልጹት ረደ መሬት ተፈጥሮዊ ክስተት በመሆኑ መከላከል ወይም ማስቀረት አይቻልም። ነገር ግን የሚደርሰውን ጉዳት መቀነስ ይቻላል። ከዚህ አኳያ የሰው ሕይወት እንዳይጠፋ ከሌሎች ሀገሮች ልምድ በመነሳት የተማከለ አደጋ ጊዜ እርዳታ አሰጣት ስርዓትን ማጠናከር አስፈላጊ መሆኑን አብራርተዋል። በህብረተሰቡ ዘንድም መደረግ ያለባቸውን የጥንቃቄ እርምጃዎች ጠቁመዋል። ጥቂት ጥቂቶችን ብጠቅስልሽ የእንግሊዝኛ አባባል አለ። ምንድን ነው ርዚኩት ዳዝንት ኪል ፒፕል ወቢንድግስ ዱ ነው የሚባለው እና ሜዳ ላይ ያለሽ መሬት መንቀጥቀጥ ቢፈጠር ምንም ጸጥ፣ ረጭ ያለ ቦታ ላይ ዛፍ ምን እንደዚህ ፖል ባጠገብሽ የሌለበት ቦታ ምንም መሬት ተቀጠል ትሻትች ምንም አ እና ውጭ ያለ መሬት መንቀጥቀጥ ካጋጠመ ከዛፍ ስር እና ከኤሌክትሪክ መስመር ወይም ፖ አካባቢ ራቅ ነው የሚለው። በቃ ሜዳ አካባቢ ለመሆን ሞክር ነው። ቤት ውስጥ ከሆነ ደግሞ አንድ ሰው ብዙ ጊዜ የራሳችሁን እና አንገታችሁን ጠብቁ ነው የሚባሉ በመጽሐፍ ወይም ደግሞ በሆነ ነገር የሚወድቅ ክብደት ያለው ነገር ጭንቅላት ላይ እና አንገት ላይ ቢወድቅ፣ እንግዲህ ዋናው የሰውነታችን ማዕከል ያው ጭንቅላት ነው እና ከዚያ የሚያገናኙ አንገት አለ። እነዚህ ናቸው በጣም በቀላሉ ጉዳት ደርስባቸው የሚችል በማለት ነው። ጠረጴዛ ስርግቦ መደርደሪያ አጠገብ፣ የተንጠለጠለ ነገር ከላያችሁ ላይ ካለ ከላይ እዚያ ስር አትቁሙ። እንደገና ደግሞ ለምሳሌ ሰማይ ጠቀስ ህንፃ ከሆነ ማዕዘን አካባቢ ሁኑ። መስኮት አካባቢ አትቁሙ። በምን መስኮት ውስጥ በሚወዛወዙበት ጊዜ ሰው በመስኮት በሮ ሊወጣ ይችላል እና እንደዚህ እንደዚህ አይነት ነገሮች አሉ እና ይህንን እንደው አንድ ሁለት ሶስት ብለን ሁሉንም እንጨርሰው አንችል ይሆናል። ግን የሚመከሩ እንደዚህ አይነት ምስል ነገሮች አሉ። እንደ ፕሮፌሰር አታላይ ገለጻ በኢትዮጵያ በታሪክ ተመዝግበው የተቀመጡ የከፋ ችግር ያደረሱ ከፍተኛ የረደ መሬት ክስተቶች አጋጥመዋል። ስለሆነም የአሁኑን ክስተት እንደ ማንቂያ ደወል በመውሰድ በመንግስትም ሆነ በህብረተሰቡ ዘንድ የተሻለ ጥንቃቄ ማድረግ እንደሚገባ አመልክተዋል። በሀገሪቱ በዘርፉ የሚደረገውን ሳይንሳዊ የምርምር አቅም ማሳደግም ሊተኮርበት እንደሚገባ አሳስበዋል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ጸሐይ ጫን ያብሬያችሁ ነበርኩ። መልካም ጊዜ።